ትኩረት በአፍሪካ መጀመሪያ የዳቦ ጥያቄ ነበር፣ ዳቦ አለቅ ተወደደ የሚል ቀጥሎ የነዳጅ ድጎማ መነሳት ጉዳይ ታከለበት። ቆየት ብሎ ፖለቲካዊ ለውጦች መጠየቅ ጀመሩ። በፍጥነትም የሀገሪቱ ፕሬዝደንት ከስልጣን ይውረዱ ወደሚል ተሸጋገረ። ከቀን ወደ ቀን እየጨመረ የመጣው ተቃውሞ በስተመጨረሻ ፕሬዝደንቱ መኖሪያ ደጃፍ ደረሰ። በሱዳን ባለፉት አራት ወራት ተከታትለው ያለፉ እነዚህ ሁነቶች እንደ ብረት የጠነከረ ነው የሚባልለትን የፕሬዝደንት ኦማር ሐሰን አልበሽርን የሥልጣን ዘመን ከፍጻሜው ያደረሱ ሆኑ። ላለፉት 30 ዓመታት በሱዳን አዛዥ ናዛዥ ሆነው የቆዩት አልበሽር ትዕዛዛቸውን ተቀብሎ የሚፈጽም ጠፋ። እንደ ቀኝ እጃቸው የሚያዩት የሀገሪቱ ጦር ሰራዊትም ፊቱን አዞረባቸው። ይባስ ብሎ ከ3ስት ከሶስት አስርት በፊት በሳዲቅ አልማህዲ መንግስት ላይ የፈጸሙትን ወታደራዊ መፈንቅለ መንግስት በራሳቸው ላይ ደገመባቸው። ወዓለይህ ለይ ዕሊን አና ወዚር ዲፋ እኔ የመከላከያ ሚኒስትርና የጸጥታ ኮሚቴ ኃላፊ የዚህን መንግስት መመንገልና ቁንጮውን መታሰራቸውን አሳውቃለሁ። ፊ መካን አምን በቴሌቪዥን በተላለፈ የቀጥታ ስርጭት ይህን ብዙዎች ሲጠብቁት የነበረውን መግለጫ ወታደራዊ የደንብ ልብሳቸውን ለብሰውና ማዕረጋቸውን ደርድረው ከትላንት በስቲያ ሐሙስ ሲያሰሙት የሱዳኑ መከላከያ ሚኒስትር ሌፍትናንት ጀኔራል አዋድ መሐመድ ኢብን አውፍ ናቸው። የመከላከያ ሚኒስትሩ በመግለጫቸው አልበሽርን በቀጥታ በስም ከማንሳት ይልቅ የመንግሥት ኃላፊነታቸውን መጥቀስ የመረጡ ሲሆን፣ ፕሬዝደንቱ ደህንነቱ በተጠበቀ ቦታ እንዲቀመጡ መደረጋቸውንም ገልጸዋል። አልበሽር ይዘውት የነበረውን ኃላፊነትም አዲስ የተቋቋመው ወታደራዊ የሽግግር ምክር ቤት መረከቡን አስታውቋል። በሱዳን የደም መፋሰስን ለማስወገድም የጦር ሰራዊቱ ለሁለት ዓመታት ያህል ሀገሪቱን እንደሚመራ ይፋ አድርገዋል። ለ16 ሳምንታት ተቃውሟቸውን ሲያሰሙ የቆዩት ሰላማዊ ሰልፈኞች ግን የጦር ሰራዊቱ እርምጃ ከጎዳና ወደ ቤት እንዲመለሱ አላደረጋቸውም። የአልበሽር የስልጣን መነሳት በተነገረበት ዕለት ወታደራዊ ምክር ቤቱ የደነገገውን የሦስት ወራት የአስቸኳይ ጊዜ አዋጅና የሰዓት እላፊ ገደብ ችላ በማለት ተቃዋሟቸውን ቀጥለዋል። በሺዎች የሚቆጠሩት ተቃዋሚዎች ለአምስት ተከታታይ ቀናት እንዳደረጉት ሁሉ ባለፈው ሐሙስም አዳራቸውን በመዲናዋ ካርቱም ከጦር ሰራዊቱ ዋና ጽሕፈት ቤትና መከላከያ ሚኒስቴር ፊት ለፊት ካለው ጎዳና አድርገዋል። ተቃዋሚዎቹ ከፍተኛ ወታደራዊ መኮንኖቹ ካልበሽር የነጠቁትን ስልጣን ለሲቪል ባለስልጣናት እንዲያስረክቡ ሲጠይቁ አንግተዋል። በፈረቃ በሚቀያየሩ ሰልፈኞች ሌትም ሆነ ቀን የማያቋርጠው ተቃውሞ ትላንት አርብም ቀጥሎ ውሏል። በመላው ሱዳን የነበሩትን ሰላማዊ ሰልፎች በፊት አውራሪነት ሲመራና ሲያስተባብር የቆየው የሱዳን ባለሙያዎች ማኅበርም ከፕሬዝዳንታዊ ምርጫ በፊት የሁለት ዓመት ወታደራዊ አገዛዝ እንደሚኖር መታወጁን ተከትሎ ተቃዋሚዎች ሰልፎቻቸውን እንዲቀጥሉ ጥሪ አቅርቧል። የማህበሩ ቃል አቀባይ ሳራ አብደልጋሊ ድርጅታቸው ወታደራዊ አገዛዝን እንደማይቀበል ለዶይቼ ቬለ ተናግረዋል። አሁን ስልጣኑን የተረከቡት የቀድሞ አገዛዝ ርዝራዦች ናቸው ሲሉም ይተቻሉ። ይህን ፍኖተካርታ አንቀበልም፣ እንደ መፈንቅለ መንግስትም እንቆጥረዋለን። የቀድሞ አገዛዝ አባላትን እንደገና በአዲስ መልክ ያመጡት፣ ህዝቡ ላለፉት አራት ወራት የታገለለትን ዓላማዎች ለማሳካት ትግላችንንና አብዮቱን እንቀጥላለን about the revolution to achieve the goals for which the people have been, you know, fighting for for the last four months. ቃል አቃባዩዋ ከዚህም ሌላ የሱዳን ወታደራዊ ምክር ቤትን ወክለው መግለጫ ሲሰጡ የታዩትን ሌፍትናንት ጄኔራል አዋድ መሐመድ ኢብን አውፍን በሰላማዊ ሰዎች ግድያ ተሳትፎ አላቸው በማለት ይወነጀሏቸዋል። በወታደራዊ ምክር ቤቱ ያሉት ሌሎች አባላትም ቢሆኑ በአልበሽር መንግስት የብሔራዊ የደህንነት አገልግሎትና የወታደራዊ ደህንነት መስሪያ ቤት ውስጥ የሚሰሩ እንደነበሩ የሚናገሩት ሳራ ብዙዎቹ የጦር ወንጀሎችና በዜጎች ላይ ስቅየት ይፈጽሙ ነበር ይላሉ። በዚህም ምክንያት በሱዳናውያን ዘንድ ተቀባይነትም ሆነ ውክልና እንደሌላቸው ይገልጻሉ። የእርሳቸው ማህበርም ሆነ ተቃዋሚዎች የሽግግር ጊዜ የሲቪል አስተዳደር በግዴታ መመስረት እንዳለበት እንደሚያምኑ ለዶይቸቨል አስረድተዋል። በአፍሪካ ጉዳዮች ላይ ጥናትና ምርምር የሚያደርገው አማኔ አፍሪካ የተሰኘው ተቋም መስራች ዶክተር ሰለሞን አየለ ደርሶ ተቃዋሚዎቹ ይህንን ጥያቄ ማንሳታቸው እንግዳ ነገር አይደለም ይላሉ። የእነሱ በሰላማዊ ሰልፉና በተቃውሞ መቀጠል ብዙም የሚያስደንቅ አይደለም። የሚጠበቅ ክስተት ነው እነሱም ብለውታል። አሁን በምን መልኩ ነው ይሄ አንደኛው ከዚህ ጋር የመጣው ስጋት ቀውስ እንዳይፈጠር በሚል ሰላማዊ ሰልፈኞቹ ላይ እርምጃ መውሰድ ይጀምራሉ ወይ? ጦር ሰራዊቱ እርምጃ መውሰድ የሚጀምር ከሆነ ደግሞ ይሄ ወደ ምን ሊያስኬድ ይችላል? ሌላ ደግሞ ከኦፖዚሽን እንትኖች ጋር ድርድር ማድረግ እንፈልጋለን ብለዋል የሚል ነገርም አለ። ስለዚህ ያ ድርድር ከተካሄደና በእነሱና በሰላማዊ ሰልፈኞች መካከል አንድ አይነት የሆነ መግባባት ላይ የሚደረስ ከሆነ ምናልባት ይሄንን ደንጀር አንዱ ል ሊወቅ የሚችል በፖሱ እንጂ እሱ ነው። ያለበለዚያ ግን በምንም አይነት መልኩ ሁለት አመት ድረስ እሺ ብሎ ተቃዋሚዎች የሚጠረበሉበት ሁኔታ አይታይ። ምክንያቱም በጣም ረጅም በተቃዋሚዎቹና በጦር ሰራዊቱ መካከል ከተፈጠረው ከዚህ ፍጥጫ ይልቅ ካልበሽር ስልጣን መልቀቅ በኋላ ለሱዳን አስጊ እንደሆነ ተፈርቶ የነበረው በሀገሪቱ ባሉት የተለያዩ የጸጥታ ተቋማት መካከል ሊኖር ይችላል ተብሎ የተሰጋው የእርስ በርስ ሽኩቻ ነበር። የኢትዮጵያንም ሆነ የሱዳንን የፖለቲካ ሁኔታ በቅርበት የሚከታተሉት ብሪታናዊው የፖለቲካ ተንታኝ አሌክስ ደዋል በቅርቡ ባሳተሟቸው ጽሁፎችም ይህንኑ ጉዳይ አጽንዖት ሰጥተውበት ነበር። በሱዳን ወታደራዊ መሪዎች ከሥልጣናቸው በተወገዱበት በጎርጎረሳዊው 1964 እና 1985 ህዝባዊ አመጾች ወቅት በአገሪቱ ወሳኝ ኃይል የነበረው ጦር ሰራዊቱ እንደነበር የሚያስታውሱት አሌክስ ደዋል አሁን ጉዳዩ ሌላ መልክ እንደያዘ መረጃ እያጣቀሱ ይሞግታሉ። የብሔራዊ የደህንነትና የጸጥታ አገልግሎት የሚመራው ኃይል በተለይ በመዲናዋ ካርቱም በኃይለኛነቱ የሚነሳ እንደሆነ ይገልጻሉ። ቀደም ሲል በዳርፉር ተሰማርቶ የነበረው የሚሊሽያ ኃይል አሁን ፈጥኖ ደራሽ የድጋፍ ኃይል በሚል እንደሚንቀሳቀስም ያስረዳሉ። ከእነዚህ ኃይሎች ጎን የማዕከላዊ ተጠባባቂ ፖሊስ የሚባል ኃይልና የሱዳን ገዢ ፓርቲ እስላማዊ ታጣቂ ቡድን እንዳለም ያብራራሉ። እነዚህ ኃይሎች በሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር እንደሚደገፉ የሚገልጹት የፖለቲካ ተንታኙ ሁሉንም እንደየጸባያቸው አቻችለው መምራት የቻሉት ፕሬዝደንት አልበሽር ብቻ እንደነበሩ ያሰምሩበታል። ዶክተር ሰለሞንም በዚህ ትንታኔ ይስማማሉ። እነዚህ የተለያዩ የጸጥታ ተቋማት አንድ አይነት ኮማንድ የላቸው፣ ሴፕሬት የሆነ ኮማንድ ነው ያላቸው። እና በእነዚህ የተለያዩ የጸጥታ ተቋማት መካከል አለመግባባት ሊፈጠር ይችላል የሚል ፍርሃት የነበረበት ምክንያት እነዚህ የተለያዩ ተቋማት በተለያየ እዝ ስር ያሉ ከመሆናቸው አኳያና የተቋማዊ አካሄድና አያያዝ ስለነበራቸው ብቸኛው በሁሉም ዘንድ ተቀባይነት የነበረው እና ሁሉንም ማዘዝ ችል የነበረው ሰው አሁን ከስልጣን የተወገዱት የሱዳኑ ፕሬዝዳንት አልበሽር ነበሩ። ስለዚህ እሳቸው ከተወገዱ በኋላ በነዚህ የተለያዩ የጸጥታ ተቋማት መካከል ውዝግብ ቢፈጠር እና አንዱ ሌላውን አሸንፌ እኔ የበላይ ልሁም የሚል አይነት አካሄድ ቢነሳ በጣም ለሱዳን ሰላም እንዲሁም ደግሞ ለሱዳን መቀጠል በጣም አስቸጋሪ ይሆን ነበር። እሱ ፍርሃት ስለነበረ ነው። ባልበሽር የመጨረሻ የስልጣን ቀናት በደህንነት ኃይሎችና በጦር ሰራዊቱ መካከል በተቃዋሚ ሰልፈኞች ላይ እርምጃ በመውሰድና አለመውሰድ ላይ አለመግባባት ተፈጥሮ እስከ መታኮስ መዳረሳቸው የተነገረ ቢሆንም ከዚያ በኋላ የጎላ ችግር ባለመከሰቱ ስጋቱ የቀነሰ መስሎ ነበር ስልጣኑን የተረከበው ወታደራዊ ምክር ቤት ከገዢው ፓርቲ ጋር ግንኙነት ያላቸውን እስላማዊ ሚሊሺያዎች ተቆጣጥሯል መባሉም ስጋቱን አርግቦታል በተለያዩት የጸጥታ ኃይሎች መካከል ለጊዜውም ቢሆን ስምምነት ያለ ቢመስልም በጦር ሰራዊት ውስጥ ግን አሁንም አለመረጋጋቶች እንዳሉ ይነገራል ለዚህም ይመስላል ከአልበሽር ስልጣን መነሳት በኋላ በመሪነት ብቅ ያሉት የሱዳኑ መከላከያ ሚኒስትር ስልጣናቸውን ከአንድ ቀን በኋላ ሳይጠበቅ ትላንት ምሽት ያስረከቡት መከላከያ ሚኒስትሩን ሌፍትናንት ጀነራል አዋድ መሐመድ ኢብን አውፍን የተኳቸው በተመሳሳይ ወታደራዊ የማዕረግ ደረጃ ያሉት አብዱልፈታ አልቡህራን ናቸው። ሹም ሽሩ ቀጥሎ ዛሬ ደግሞ የብሔራዊ የደህንነትና የጸጥታ አገልግሎት ኃላፊው ሳላ አብደላ ጎሽ ስልጣናቸውን ለቀዋል። የሱዳንን መጻኢ ሁኔታ አቅጣጫ ለማስያዝ ዛሬን ጨምሮ ቀጣዮቹ ቀናት ወሳኝ መሆናቸውን የፖለቲካ ተንታኞች ያሳስባሉ። በሀገሪቱ ያለው ፖለቲካዊ ውጥንቅጥ በፍጥነት በሚለዋወጥበት በዚህ ወቅት ከሱዳን ጋር ወደ 1600 ኪሎ ሜትር ገደማ ድንበር የምትዋሰነው ኢትዮጵያ ጉዳዩን የያዘችበትን መንገድ መጠየቅ ያባት ነው። ኢትዮጵያ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ባለፈው ሐሙስ ምሽት ካወጣችው አጭር መግለጫ ውጭ በጉዳዩ ላይ ዝርዝር ማብራሪያ አልሰጠችም። ኢትዮጵያ በሱዳን እየተካሄደ ያለውን ወቅታዊ ሁኔታ በቅርበት እየተከታተለች መሆኑን የጠቀሰው የውጭ ጉዳይ ሚኒስቴር መግለጫ ሱዳናውያን አሁን ያሉበትን አስቸጋሪ ሁኔታ በብቃት እንደሚወጡት ኢትዮጵያ ጽኑ እምነት አላት ብሏል። ሀገሪቱ የሱዳናውያንን ፍላጎት ሙሉ በሙሉ የምታከብር መሆኗንም ጠቁሟል። የሱዳን ቀውስ ለኢትዮጵያ ያለውን አንደምታና የኢትዮጵያን ቁጥብ አካሄድ በተመለከተ የተጠየቁት የአማኒ አፍሪካው ዶክተር ሰለሞን ቀጣዩ ምላሽ ሰጥተዋል። ሱዳን ላይ እየተካሄደ ያለው ለውጥ ከሰላሳ አመት በኋላ እንግዲህ እየመጣ ለሀገሪቱ ትልቅ የሚባል ለውጥ ነው። ይሄ ለውጥ ኢትዮጵያ ከሱዳን ጋር ባላት ግኙነት እንዲሁም ደግሞ ሱዳን በምስራቅ አፍሪካ ቀንድ የጂኦ ፖለቲካል ሁኔታ አካሄድ ላይ ያላት ተጽዕኖ ላይ ትልቅ የሆነ ሚና የሚኖረው ለውጥ ነው እየተካሄደ ያለው። ስለዚህ ይሄ ደግሞ ለኢትዮጵያ በቀጥተኛነት የሚመለከተ ጉዳይ ነው የሚሆነው ሱዳን ላይ ጥሩ የሆነ ሰላማዊ ሁኔታ የሚፈጥር ሽግግር ከመጣ በኢትዮጵያ ጥሩ ነው። ነገር ግን ሱዳን ላይ ክርምት ከተፈጠረ ለኢትዮጵያ በጣም አስጊ ነው የሚሆነው። ስለዚህ ከዛ አኳያ ካየኸው ኢትዮጵያ ቴክኒክሊ በጣም በቅርብ የምትከታተለው እና ምናልባትም የከፋ ሊባል የሚችለው አይነት ሲናሪዮ እንዳይከሰት በቅርብ የሚጠበቀውን ነገር ሁሉ ታደርጋለች ተብሎ ነው የሚጠበቀው። ከዛ ባሻገር ግን ከአፍሪካ ህብረት አካሄድ ጋር ምናልባት አብሮ ሊሄድ የሚችል አካሄድ ቪዛ የምትከተልበት ሁኔታ ሊኖር ይችላል። በመጀመሪያ ሽግግሩ ሰላማዊ እንዲሆን ኢትዮጵያ ልታደርገው የምትችለው አስተዋጽኦ አለ፣ እሱን ማድረግ። ሁለተኛ የኢትዮጵያ ብሔራዊ ጥቅም ጋር የተገናኙ ጉዳዮች እነሱ እንዳይጓደሉ በሚያደርግ መልኩ ነገሮች እንዲቀጥሉ የሚደረግበትን አካሄድ ጉዳይ ወይም ደግሞ የሁለትዮሽ ግንኙነት አካሄድ እንዲኖር በሚያስችል መልኩ መንቀሳቀስ ሊኖርባት ይችላል። ስለዚህ ከዚህ አኳያ ነው መታየት ያለበት። ስለዚህ እስካሁን ከተሰጠው መግለጫ ባሻገር እኛ ያላየ ነው። ነገር ግን በመንግስት ደረጃ በዲፕሎማሲ ደረጃ ሊደረጉ የሚችሉ ብዙ ነገሮች ይኖራሉና እንደዛ አይነት ነገሮች እየተደረጉ ነው ብሎ ለመገመት ይቻላል። የዕለቱ ትኩረት በአፍሪካ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ